i go go go <laughs> ሰላም ለእናንተ ይሁን የጋቢና መዝናኛ ተጀመረ ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ ዘመን ተጋሪዎቹ ከሚያከታትሏቸው ሙዚቃዎች ለየት ያሉ ሀሳቦችን ያቀነቅናል። የድምጸት ዘይቤውና ቃናውን ለመጀመሪያ ጊዜ ሰሙ፣ በእርግጥ ልዩ ነገር ይዞ ስለ መምጣቱ ያምናሉ። ዳዊት ቸርነት ፍቅርን፣ ተስፋን፣ እምነትን በሙዚቃዎቹ ይሰብካል። ጊታሩን እየኮረኮረ የሚያወጣቸው ዜማዎችም ሆነ ግጥሞች ግባቸው ፈጣን የገበያ ላይ ስኬት አይመስልም። ቀስ በቀስ የሚታይ ማህበረሰባዊ ለውጥ የሰብአዊነት መጎልበት እንጂ። በዚያም ይመስላል ጥሞናን የሚሹ አድማጮች ቁጥር ቀስ በቀስ እያደገ መምጣቱ ዳዊት የዛሬ ጋቢና መዝናኛ እንግዳችን ነው። ሙዚቃን የጀመረው በእንግሊዝኛ ቋንቋ ለአድማጭ ባቀረበው ሃምብል ወይንም ትሑት በተሰኘ ሥራው ነው። ጅማሮው በእንግሊዝኛ የሆነበትን ምክንያት አስቀድሞ ያስረዳል። ያው ምክንያቱ የተለየ አይነት የሙዚቃ ቫራይቲ ወደ ኢንዱስትሪው ለማስገባት ነው። ያው እኔም ደግሞ ስለሚቀለኝ ነበር በእንግሊዝኛ መጽሐፍ ከአማርኛው ያው የእኛ ያደግንበት የትምህርት ቤት ኤጁኬሽን ሲስተም ከአማርኛው ይልቅ ወደ እንግሊዝኛው እንድና ስለሆነ ያደግ ነው ይቀለኝ ነበረው እንግሊዝኛ ሀሳቦች የምመግለጽ ለዛ ነው የመጀመሪያው ስራ በእንግሊዝኛ ሆ እንግዲህ ከሃምብል በኋላ የወጡ ሙዚቃዎችንም ለመስማት ሞክር ያለው። ሙዚቃዎችህ ከነጠላ ክስተት ይልቅ ግዙፍ ሀሳቦች ላይ ማተኮርን እንደምትመርጥ ያሳብቃሉ። ፍቅር፣ ፍትህን፣ ሰውነትን የምትገልጽባቸው ግጥሞች አስተዳደግህን እንድጠይቅ ገፋፍቶኛል። ከሃይማኖት መሠረትን የተነሣኸው ወይስ በአመታት ገጠመኞች ውስጥ ነው የተረዳቸውን ሐሳቦች በሙዚቃ በኩል እንካችሁ እያልክ ያለኸው? ሁለቱም ነው። ያደኩበት ማህበረሰብ ያደኩበት ሶሳይቲ ከቤተ ክርስቲያን ውስጥ ነው ያደኩትኝ። በህይወቴም ደግሞ ካጋጠመኝ ገጠመኞችም ተነስቼ ነው ሙዚቃዎቹን የጻፍኳቸው። ምናልባት ለዛም ይሆናል ሰው በቀላሉ ከስቶሪው ጋር ሪሌት ማድረግ የቻለው የምርን ያለፍኩባቸውን ነገሮችና ከመንፈሴንና ስሜቴን ስለሆነ አብሮ የማቃረው። ለዛም ይመስለኛል አንተ እንደዚህ ያልከው ገዘፍ ያለ ሀሳብ ያልከው ከዛም ይመስለኛል። የሙዚቃዎች ርዕሶች በአብዛኛው በአንድ ቃል የሚቋጩ ናቸው። ዛፍ፣ ፍትህ፣ ንስር፣ እምነት፣ ተስፋ እያሉ የሚቀጥሉ ናቸው። የሙዚቃዎችን ቃና አምላጤነ መለየትህን ለማወቅ አይከብደውም። ልዩ መሆን ግን ሁለት ጣፋንት አለው ይባላል። በበጎ ከታየ ያሸልማል፣ ጥሩ ደረጃ ላይ ያደርሳል። ልዩነትህ በበጎ ካልታየ ደግሞ መሰናክሎችን ይደረድራል። አንተ የትኛው ገጠመህ? ልዩ ቀለምና ልዩ ይዘት ይዘህ በመምጣትህ በሁለቱም ማየት ይቻላል። በጣም እሰየው ጎሽ ያለ ሰው አለ። ምንድነው ደግሞ እንደዚ አይነት ነገር ምንድን ብሎ ደግሞ ጥያቄ የፈጠረበትም ሰው አለ። ያው ግን በዛኛው ሳይት ደግሞ ይበዛል፣ እሰይ እሰይ ጎሽ ያለው ደግሞ ሰው ይበዛል። ሁለቱንም ነው እንግዲህ እኔ ያስተናገድኩት እስካሁን ድረስ ከሰራሃቸው ሙዚቃዎችህ ልዩ ስሜት ወይንም ልዩ ትርጉም ያለው ሙዚቃ የትኛው ነው? ሁሉም እንዳልኩ ከራሴ እኔ የነበርኩበት ሁኔታ ሌታነስች ስለሆነ የጻፍኩት ሁሉም ሙዚቃዎቼ ከኔ ጋር በጣም የተለየ ኮኔክሽን አላቸው። ግን በፐርፎርም በማድረግ ደረጃ መስቴጅ ላይ ከመጫወት አንጻር አሪብን መስቴጅ ላይ ስትሰራው በጣም የተለየ ስሜት ይሰጠኛል። ጥቅ የሚለውን ሙዚቃህን ህን ጨምሮ በርካቶቹ ሙዚቃዎችህ የማኅበረሰብ ችግርና ጥያቄን የሚያስተጋቡም ጭምር ናቸው። አድማጮችስ ጠንከር ላሉ ሀሳቦች የተመቸ ነው ወይ? ምላሻቸው በማኅበራዊ አውታሮች ላይ በየለቱ በመቶ ሺዎች የሚቆጠሩ ተመልካቾች ያላቸው ሙዚቃዎችን ይዘትና ያንተን የመሰሉ የቁም ነገር ላይ የሚያተኩር ሙዚቃዎችን የተመልካች መጠን የሚያነጻጽሩ ሰዎች የዳዊት የልፋቱ ውጤት ምን ሆነ ብለው ይጠይቃሉ። ምንድን ነው ትርፍህ? እንደዚያ ያሉ ሀሳቦችን በማንሳትህ እና በማቅረብህ መጀመሪያም እኔ ስጀምር ሙዚቃውን ከራሴ ጋር የምነጋገር ነው አብዛኛው ከራሴ ጋር ከስሜቴ ጋር ከመንፈሴ ጋር ነው አብዛኛው የምነጋገር ከዛም ካለፈ ደግሞ ይሄ እኔ ኤክስፔሪንስ ያደረግኩትን ነገር ከሰዎች ጋር ኤክስፔሪንስ አብሮ ሼር ማድረግ ነው እና አላማ የነበረው የምር እውነተኛ የሆኑ ሰዎችን ማፍራት ለራሳቸው ለሀገራቸው ለቤተሰቦቻቸው ለማንኛውም ለሚኖሩበት ነገር እውነተኛ የሆኑ ማህበረሰቦችን ማፍራት ነው እንደ ሬቮሉሽን ሪቫሽናሪ አይነት ነገር ማለት ነው እና ኤክስትርፉን አሁን ቶሎ እንደማላገኘው ቶሎ እንደማይወጣ ልክ እንዳንተ እንዳልከው በመቶ ሺህ እና ሁለት መቶ ሺህ ሰው በአንድ ጊዜ ወንድ ያደርጋል ብዬ ኤክስፔክት አላደርግም ነበር ነው። ምክንያቱም ዘር ነው። ዘር ከተዘራ በኋላ ዘሩ አፈር ውስጥ ገብቶ ይበሰብሳል። ከዛ ከሞተ በኋላ ረጅም ጊዜ ወስዶ ነው የሚያማረን እና የተዋበን ነገር ደግሞ መልሶ ከጊዜያት በኋላ የሚሰጠን እና በአንድ ጊዜ እንደዚህ ምዝዝ በሚል ነገር በአላም ቀስ ብሎ በጣም ሰርሰርታ ይል አድርጎ በደንብ ሰልቶ ቀስ እያለ እየሰማኸው አብረ እየኖርክበት አብረ እያጣጣምከው የምትኖረውን ነገር ነው እኔ ማስበው። እና ልሳሴ ትርጉሙ እኔ አሁን አይመስለኝም። ወደፊት እንግዲህ ሰው እያወቀው እየተገኘ ያተረዳው ሀሳቦቹን ግጥሞችን እያነበበ የሙዚቃዎቹን ይዘት እያየ ወደፊት ተዘረዷል ብዬ ስለማስብ ለዛም ይመስለኛል። እንግዲህ ዳዊት በቅርቡ በወጣው አልበምህም ላይ ይመስለኛል ከዚያ በኋላ በእንግሊዝኛ መዝፈንህን ይቀጥላል። አንድ ሴሞኒካ የሚል ሙዚቃም አለህ። በእንግሊዝኛ ዜምከው ተስፋህን እምባህን፣ ጸሎትን የምትሰጣት ሴሞኒካ ማን ናት? ሴንት ሞኒካ በመጀመሪያው በእርሊ የቤተ ክርስቲያን ታሪክ የሴንት ኦገስቲን እናት የነበረች ሴት ናት። እና በእሷ እና በልጇ መካከል የነበረውን ስቶሪ ነው በጣም ኢንስፓየር ስላደረገ፣ ከዛ ተነስቼ ነው ሙዚቃውን የጻፍኩትኝ። የሴንት ሞኒካ ጸሎት ነው እኔን ወደ ጠንክሬ እንድቆም መልካም ሰው እንደሆነ ያደረገኝ ይላል ኦገስቲን ሲናገር በመጽሐፉ ላይ፣ እና የእናቱ ጸሎት ማለት ነው። እና ይህንን ሳስብ ለካ ሁላችንም በሕይወታችን ውስጥ በንባቸው በጸሎታቸው ብኛን በመልካም ሰው ሆነን እንድንቆም ጥሩ ሰዎች እንደሆነ እንድንሆን ያደረጉን ሰዎች አሉ እና ይሄ ስቶሪ በጣም ኢንስፓየር ስላደረገኝ ነው ከዛ ተነስቼ የጻፍኩት። እና ጽሁፉ ላይ የኦገስቲንና የሰንት ሞኒካ ቅብብል ይመስላል፣ ንግግር ይመስላል። የእሷ የእሷን ሀሳብ ትናገራል፣ እሱም የራሱን ሀሳብ ይናገራል። በኋላ ላይ ግን አብድን ፕሬንግ እያለ የሚያዘኙበት ቦታ አለ እና ሀሳቡ ከዚህ ተነስቶ የተጻፈ ሀሳብ ነው። So I struggle, struggling to find peace within your face. I mm. felt your pain, a pain in your silence and rap you over. And I was lost, but I know you've been around through all of my steps. ሙዚቃዎችህ ውስጥ መልካም እሳቤዎችን፣ መልካምነትን፣ ፍትሕ ፈላጊነትን ደጋግመህ ስታነሳ ሰምቻለሁ። በአሁኑ ጊዜ ኢትዮጵያ ውስጥ የተለያዩ ግጭቶች፣ አለመረጋጋቶች እናያለን፣ እንሰማለን። ሙዚቃ ግን በአጠቃላይ በዚህ ሰዓት ላይ በሰዎች መካከል መግባባትን በመፍጠር ምን አይነት ሚና መጫወት ይችላል ብለህ ታስባለህ? በጣም ትልቅ ሚና ይጫወታል። ከኛ በፊት የሬጌ ሙዚቃ ጀም ዋና ፒላር የሚባለው ቦብ ማርሌ ሀገርን ከሀገር ጋር ሙዚቃ እንዳስታረቀ እናውቃለን። ከዛ በኋላም ሳውዝ አፍሪካ ውስጥ የነበሩ ሙዚቀኞችን ማየት እንችላለን። በጥቁሮች እና በነጮች መካከል ያለውን ነገር ለማርገብ የሞከሩ ሙዚቀኞችን እናያለን። ሙዚቃ እንዳጠቃቀሙ ምን ደግሞ እንደ ተሸካሚው ሰው ነው። ለጠዝ ለጦርነት የሚጠቀመው ሰው አለ። ደግሞ በሰዎች መካከልና በህዝብ መካከል ደግሞ እርቅና ሰላምን ደግሞ ለማውረድ የሚጠቀመው ሰው አለ። ሰው የሙዚቃ ሚናን የሚወስነው እኛ የምናስገባበት ቦታ ነው። አይተናል በታሪክ ለመልካም ነገር የተጠቀሙት ሀገራቸው ከትልልቅ ውድቀት ከትልልቅ ዲስትራክሽን የሰድ የታደጉ ትልቅ አርቲስቶች አሉ። በዛው ልክም ደግሞ ለጥፋት የተጠቀሙት ደግሞ አርቲስቶችን እንመለከታለን የሚያሳየው ሙዚቃው በራሱ ሳይሆን ሀገራቶችን የሚበጠብጠው ወይም ደግሞ የሚያስታርቀው የሚሸከሙ ሰዎች የሚጠቀሙበት ኢንቴንሽን ነው እና ከዛ አንጻር ስናይ በደንብ ከተጠቀምነው ሙዚቃችን አሁንም ሀገራችን ላይ ያለውን አለመረጋጋት፣ ሰዎች መካከል ያለውን አለመስማማት ማስተካከል የምንችልበት ትልቁ ደግሞ አቅማችን ነው። ምክንያቱም ኢትዮጵያ ሲባል የኢትዮጵያ ታሪኮች መካከል መጀመሪያ ኢትዮጵያን የሚገልጻት ነገር የራሷ ሙዚቃ ያላት ነው ይባላል። ይሄ ሙዚቃና ኢትዮጵያ መጀመሪያ አብረው የተሳሰሩ ነገሮች ናቸው። የሆነ ጊዜ ከውጭ የፈለሰብን ነገር አይደለም። ጌታን ከራሳችን ያፈለግ ነው ቅዱስ ያሬድን መመልከት እንችላለን ከዛ ደግሞ ወረድ ብለን ወደ ደቡብ ክልል ስንመለከት ወደ በጣም በጣም ብዙ አይነት የሙዚቃ አይነቶች ያለን ሙዚቃና ማህበረሰቡ እንዴት አድርጎ ኮኔክት ያደረገ ሀገር ህዝብ እንደሆነ እንመለከታለን ይህ የሚያሳየው እኛ እና ሙዚቃችን በጣም ትስስር ያለን ሀገር እንደሆነ ነው ሰው አጠቃቀማችን የምንጠቀምበት ሁኔታ ይወስነዋል ማለት ነው 世界的小小 ዜና ቪኦኤ ከአሜሪካ ድምፅ ይቀጥላል። የቅዳሜ መዝናኛ እንግዳችን ዳዊት ቸርነት ነው። ጋቢና ቪዮኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። የቅዳሜ መዝናኛ እንግዳችን ወጣቱ ድምፃዊ ዳዊት ቸርነት ነው። ዳዊት እንግዲህ አንተን የመሰሉ የሀገር ውስጡንም የውጭንም አድማጭ ታሳቢ አድርገው የሚሰሩ ሙዚቀኞችን እያየን ነው። እንደ ምዕራቡና የተወሰኑ ምስራቅ አፍሪካ ሀገራት ሙዚቀኞች ግን የዓለም አቀፉን አድማጭ ጆሮ ለማግኘት ገና ጥረት እየተደረገ ነው። ይህንን ለማስተካከል ምን መደረግ አለበት ትላለህ? የኢትዮጵያን ሙዚቃ ልዩ መሆኑ የተለያዩ ሀሳቦችንም እንደማንሳቱ ያን ያህል በዓለም አቀፍ ደረጃ እየተደመጠ አይደለም የሚለው ሀሳቦች አሉ። ያው ይመስለኛል በአንዳንድ ሰዎች ከሚያነሱት እንትን አንጻር ቋንቋችን ነው የሚሉ ሰዎች አሉ። ቋንቋችን አይደለም ቋንቋችን አይደለም ባሬር የሆነው ወደ ኢንተርናሽናሉ የሙዚቃችን ይዘን ፕሮሞት እንዳናደርግ። ምክንያቱም የማሊ ሙዚቃዎችን መመልከት እንችላለን። በራሳቸው የነቲናር ወይም የሚባሉ ባንዶች አሉ በራሱ ታምሻክ የሚባል ቋንቋ ግራሚ ደርሰዋል ውስጥ የሄዱ ድራ ሄዱ ባንዶችን እንመለከታለን። ሰው ችግሩ ቋንቋ እንዳልሆነ እንመለከታለን ማለት ነው። ዋናው የሚመስለኝ ነገር እኛ የራሳችንን ትክክለኛ ሆኖ ማንነታችንን ትክክለኛ ሆኖ ፍሌቨራችንን ወደ ውጭ ለማስተዋወቅ ብዙም ፑሽ የማናደርገው አንደኛ የሶሻል ሚዲያዎችን አጠቃቀምና ና ዲጂታል ስትሪሚንግ ፕላትፎርሞችን አለመጠቀም ይመስለኛል። አብዛኛዎቹን በጣም ኢትዮጵያ ውስጥ በጣም ትልቅ የሆኑ ትልቅ ተደማጭነት ተደማጭ ያላቸው አርቲስቶች በቀላሉ ስፖቲፋይ ለማግኘት እኔ ራሴ ይቸገራሉ ይሄ ቃችንን በኢንተርናሽናሉ የአድማጭ በታስበ በኢንተርናሽናሉ ሬዲዮች ና ፕሌይሊስቶች ላይ ለማግኘት በጣም እንድንቸገር ያደርገናል ይመስለኛል። ስትራክቸር ያለው ኦርጋናይዝድ የሆነ የሙዚክ ማርኬት አለመኖር ይመስለኛል። ኢትዮጵያ ውስጥ ሜይንሊ ታርጌት ተደርገው ሙዚቃዎቹ ኢትዮጵያ ውስጥ ሲሰሩ ደግሞ ዲስትሪቢዩት ሲደረጉ የኢትዮጵያን ማርኬት ብቻ ታስቡ የኢትዮጵያን ሕዝብ ብቻ ታስቦም ዲስትሪቢውሽን ስለሚደረገ ይመስለኛል ይሄ ችግር የመጣው። ግን ያም ሆነ ይሄ እንዳልከው ነው። የኢትዮጵያን ሙዚቃ ወደ ውጭ ለማስተላለፍ ወደ ውጭ ፕሮሞት ለማድረግ እነዚህን ነ ዲጂታል ስትሪሚንግ ፕላትፎርሞች መጠቀም እንግዲህ ግዴታ የሚሆንበት ዘመን ሊሆ እንግዲህ ያለ ነው የማለዳው ብርሃን ከኑ ሲወርሰው ሻግሪያ ያለው። ዳዊት፣ ከጥቂት ወራት በፊት ሰው የተሰኘው አልበምህ ለገበያ ውሏል። የአልበሙን ይዘትና የመጪ ዘመን ህልምስ ምንድን ነው የሚለውንም እስቲ አጋራን። ሰው ክፍል አንድ ሞት የሚባል የመጀመሪያ አልበም አለኝ። መጀመሪያ ስቱዲዮ አልበም የአልበሙ ሀሳብ እርስ በእርሱ የተያያዘ ሀሳብ ያለው ነው። አንደኛው ትራክ ከሁለተኛው ትራክ፣ ሁለተኛው ትራክ አንደኛው ታሪክ አንደኛው ታሪክ ላይ እየተደረበ የሚሄድ ነው ግን እያንዳንዳ መራፍ ደግሞ የራሱን የቻለ ደግሞ ራሱን ችሎ መቆም የሚችልም ታሪክ ያላቸው ያለው አልበም ነው። ይህን ያደረኩበት ምክንያት በተለይ ኢትዮጵያ ውስጥ ሙዚ አልበም ስንሰማ በጥሞና ሀሳባችን መንፈሳችንን ገዝተን መስማት እንዳለብን ስለማምን ነው። ብዙም ሆይ ሆይ ይሄ ጭፈራ ምናም ነገር የለውም። አብዛኛዎቹ የሚደመጥ አልበም ነው የሰው አልበም ሰውም ያልኩበትን ምክንያት ከሚያደርገን ከምክክለኛው እዘዝ ማንነታችን አሁን ይሄኛው ሀያ አንደኛው ክፍለ ዘመን የፖስት ሞደርኒዝም ላይ እየራቀን ያለን ይመስለኛል እና እሱን ፕሪዘርቭም ከማድረግ አንጻር ነው ትክክለኛ ሰው ማለት የሚለውን ሀሳብ ነው አልበሙ ላይ ለማሸራሸር ሞክረው። አልበሙ ላይ ስለ ዕድሜ አነሳለሁ፣ ስለ ነፍስ አነሳለሁ፣ ስለ ሞት ራሱ አነሳለሁ፣ ስለ ፍቅር አነሳለሁ፣ ስለ እምነት፣ ስለ ተስፋ አነሳለሁ። ይሄ ሁሉ የማደርግበት ምክንያት ትክክለኛ ይሄ ሰራው እንዲሄ ሰው ከሚያደርጉ ፖይንቶች መካከል እነሱን ነው ኮት ለማድረግ የሞከርኩትኝ ማለት ነው። ያው የመጀመሪያው አልበም ክፍል አንድ ነው ያልኩት፣ ያው ክፍል ሁለት ይቀጥላል ማለት ነው ሁለት ክፍል i no mean no i so, ¿sí eso የመጪው ዘመን ህልምስ ምንድን ነው? እኔ አሁን የማስበው የሾርት ተርም ፕላኔ ያው የኮቪድ ናይንቲን ነገር ቶሎ ካለፈናትን ካለ ፓናል ዲስከሽኖች አስባለሁ። ከወጣቶች ጋር ለማውራት አስባለሁ። ባልበም ዙሪያ የተሰማቸውን ነገር ቀርቦ ለመወያየት እና ዲስከስ ለማድረግ እፈልጋለሁ። ምክንያቱም አብዛኞቹ ያነሳቸው ሀሳቦች ወደ ጠረጴዛ አምጥተን መወያየት የምንችልባቸው ሀሳቦች ስለሆኑ ማለት ነው። ከዛ በኋላ ኮንሰርትም አስባለሁ። እንደዚህ እንደዚህ አይነት ነገሮች አስባለሁ። ካሁን በኋላ የ ሲንግሎች የመልቀቅ አሳባል ላይ የሚቀጥለው የክፍል ሁለት አልበም ይወጣል። እንደዚህ እንደዚህ አይነት ነገሮችን ነው እንግዲህ መቅደ መሰነባበቻችን በዚህ ሳምንት ስለለቀከው የአባይ ልጅ የተሰኘው ሙዚቃ ይሆናል። ዋሽንትንና ወንጭፉን ይዞ ወረደ የወንዜ ልጅ አባይን ታደገ ትላለህ። በተኩላ የተከበበ ምስኪንም ታደርገዋለህ። አባይን መነሻ ምንድን ነው የሙዚቃውን ግብም እስቲ ዝርዝር አድርገ ያስረዳል። መላው የኢትዮጵያ ሕዝብ አሁን አባይ የሆነው ነገር በጣም ያስደሰተን ይመስለኛል። በጣም ከልብ ተደስቻ ያለው ኢትዮጵያ በራሷ ወጪ በራሷ በራሷ አቅም ይህንን እዚህ ድረስ መድረሷ ይሄ ለመለኮታዊ የሆነ እርዳታ ነው እንጂ እንደው ባይኖሮ የሚመስል አልነበረም። እና በጣም ተደስቻለሁ እና እሱ ሀሳብ ውስጥ የሆነው ጊታሬን ይዤ ሳንኮራኩር ይህ ሀሳብ መጣል። ምክንያቱም ከልጅነታችን ጀምሮ ሲተረት ያደግነው የአባይን ልጆ ሀጠማው እየተባለ ነው ያደግነው። የአባይን ልጆ ሀጠማው የአባይን ልጆ ሀጠማው እየተባለ ነው ያደግነው። እና በጣም ያኔ ተች አደረገኝ። ይሄ ያደግንበት ይሄ የተረትና ምሳሌው ቤት ምንድን ነው? የአባይን ልጆ ሀጠማው እየተባለ አሁን ግን ይሄኛውን ያለ ያልንበት ደግሞ መመንት የአባይን ልጅ አጠማው ማለት የምንችልበት አይነት መመንት አይደለም የሚል ነው እና ሙሉ ንሱ ሙዚቃ ሰምተው ከሆነ ከመጀመሪያ ጀምሮ የኢትዮጵያን ታሪክ በአባይ ዙሪያ ላ ያለውን የኢትዮጵያን ታሪክ ለመናገር ሞክራል። ታሪኩ ከቡ ፍጨት ይጀምራል። ባለ ፍጨቱ እረኛ ነው። ከዛ በኋላ በኋላ ዋሽንቱ እረኛ ነው የሚሄለው። ከዛ በኋላ በቃ ምንም ማድረግ የማይችለውን እረኛ ነው፣ ጓደኛው ነው፣ የአባይን ጓደኛ ነው የምናገረው። ከዛ በኋላ የአባይን ልጅ ውሃ ጠማው፣ ምንም ማምጣት አይችልም። በኋላ ላይ ግን ተኩላ እንደከበበውና ና ያንን የጠምጥሙ እንዳያረካ እንዳደረገው ተክሎቹ ሲመለከት የአባይን ልጅ ውሃ መጠማት ብቻ ሆድ ይብሰዋል የሚል ሀሳብን ነው። ሰ መጨረሻ ላይ ግን እያጠቃለልኩት ሀሳቤን ዋሽንግቶን አሁን ጭፍን ዘወረደ ልጅ አባይን ታደገ ብዬ ነው። አንደኛው እንደ ፕሮክሌምን ነው እየተናገርኩ ነው። አባይን መታደግ አለብን እንታደጋለን ነው። አሁንም ግን እያደረግን ያለነው ነገር እንዳንጠቀም ጥማችን እንዳናረካ ከሚያደርጉ ነገሮች አባይን እንታደጋለን ነው የሚል ሀሳብ ያነሳ ዳዊት ጀርነት በነበረን ቆይታ እጅግ በጣም አመሰግናለሁ። ቀሪ ዘመንህን በስኬት የተሞላ እንዲሆን እመኝልሃለሁ። መልካም ጊዜ ይሁንልህ። አሜን። አመሰግናለሁ። እግዚአብሔር ይክፈልልኝ። バレフチャトゥランヤバレフチャトゥランヤロジモ Você se dizia eu, a pai com አድማጮች እስኪ አሁን ለነበረን ቆይታ በእጅጉ እናመሰግናለን። ኤልያስ አስማረ በቅንብሩ እኔ ሀብታሙ ስዩም ደግሞ መሰናደውን በመምራት አብረን ቆይተናል። ሰናይ ምሽት ይሁንልን።